ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በየቀኑ ከምሽቱ ሶስት እስከ አራት ሰዓት በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት የሚያሰማውን ፕሮግራም አሁን ጀመረ። ጊኒ ውስጥ ወደ መጥፋት ተቃርቦ የነበረው ኢቦላ ማገርሸቱ ተሰማ። ልናጠፋው ደርሰን ነበር። ለሴራሊዮኗ ቦ ከተማ አንድ ህመምተኛ ከመሞቱ በፊት ኮናክሪ ላይ ያለውን የሕክምና ማዕከል ለመዝጋት ሁሉ አስበን ነበር። ፕሬዚደንት አልፋ ኮንዴ ድምፅ ነው የተሰማው። የታሪኩ ዝርዝር የዕለቱ አብይ ርዕስ ነው። ሁለተኛው ክፍለ ጊዜ በቅድሚያ አንድ በአይሲሲ ላይ የተጠናቀ የቀረ የባለሙያ ትንታኔ ይቀርባል ከእናንተ ከአድማጮቻችን የእንኳን አደረሳችሁ መልእክትና የአዲስ ዓመት ሰላምታ ጋር የአዲስ ዓመት ልዩ ዝግጅትን በዚሁ በሁለተኛው ግማሽ ክፍለ ጊዜ ይቀርባሉ። እንደምን አምሽታችኋል? አድማጮቻችን አስተናጋጆቻችሁ አዲሱ አበበና ቆንጂት ታየነን፣ የሳምንቱ ፕሮዲውሰራችን የፕሮግራም መሪያችን ንጉሱ ታምሬ ነው። አርብ መስከረም 2 2007 ዓ.ም ነው ዛሬ። ዜናው ይቀድማል። የአውሮፓ ህብረትና ዩናይትድ ስቴትስ ሩሲያ ላይ ዩክሬን ውስጥ በምትፈጽመው ተግባር ምክንያት አዳዲስ ማዕቀቦች ወስነውባታል። ዛሬ ተግባራዊ የሆነውና የሩሲያ የኤነርጂ ዘርፍ ኩባንያዎች ላይ ያነጣጠረው የአውሮፓ ህብረት አዲስ ማዕቀብ በአውሮፓ ህብረት ገበያዎች እነዚህ ኩባንያዎች ገንዘብ እንዳያገኙ ይከለክላል። እቀባው ግለሰቦች ላይም ያነጣጠረ ሲሆን የዩክሬኑን አፍቃሪ ሩሲያ የተገንጣዮች መሪዎችና ከፍተኛ ነጋዴዎች እንዲሁም የፖለቲካ ሰዎች ላይም አነጣጥሯል። የፕሬዝደንት ቭላዲሚር ፑቲን የቅርብ ረዳትና የጦር መሳሪያዎችና የቴክኖሎጂ ዘርፍ ኃላፊ የሆኑት ሴርጌ ቼሜዞቭ እንዲሁም የከረረ ብሄርተኛ አቋም የሚያራምዱት ፖለቲከኛ ቭላዲሚር ዥሪኖቭስኪም በታቃቢዎቹ ዝርዝር ውስጥ አሉ። አዲሱ የዩናይትድ ስቴትስ ማዕቀብም የሩሲያ የኤነርጂና የመከላከያ ኩባንያዎችንና ባንኮችን ኢላማ ያደረገ ሲሆን ስቤር ባንክ የሚባለው ከሁሉም ትልቁን የሩሲያ ባንክ ለመጀመሪያ ጊዜ በእቀባው አካቷል። ባለፈው ሳምንት በተካሄደ የአውሮፓ ህብረት ጉባኤ መሪዎቹ ሩሲያ ላይ አዳዲስ ማዕቀብ እንዲጨመርባት ተስማምተው ሲያበቁ ባለፈው አርብ የተደረሰው ተኩስ አቁም ተግባራዊ ይሆን እንደሆነ ለማየት ብለው ገቢራዊነቱን አቆይተው እንደነበረ የሚዘነጋ አይደለም። ዩናይትድ ስቴትስ በሶሪያ የእርስ በርስ ጦርነት ለተጎዱ መርጃ ወደ አምስት መቶ ሚሊዮን ዶላር የሚጠጋ ተጨማሪ እርዳታ የሚሰጥ መሆኑን የውጭ ጉዳይ ሚኒስትሯ ጆን ኬሪ አስታወቁ። ሚስተር ኬሪ ተጨማሪ እርዳታውን ዛሬ ይፋ ያደረጉት ሶሪያ እና ኢራቅ ውስጥ ለሚዋጉት እስላማዊ መንግስት የሚባለውን ቡድን ጽንፈኞች ላይ በሚካሄደው ዘመቻ ዓለም አቀፍ ድጋፍ ለማሰባሰብ እየሞከሩ ባለበት ቱርክ ነው። ከእርዳታ ገንዘቡ ውስጥ ከ250 ሚሊዮን ዶላርስ በላይ ወደ አጎራባች ሀገሮች ሸሽተው ለተሰደዱ ሶሪያውያን ስደተኞች ሲሆን፣ ቀሪው ደግሞ ለሀገር ውስጥ ተፈናቃዮች ነው። የተባበሩት መንግስታት እንዳስታወቀው ከሶሪያ ህዝብ ግማሽ የሚሆነው የእስልምና መንግስት ነውጠኞች የበለጠ መሬት እየተቆጣጠሩ በመምጣታቸው ይበልጡን እየተባባሰ የመጣውን የእርስ በርስ ጦርነት ሸሽተው ተሰደዋል። የዩናይትድ ስቴትሱ ውጭ ጉዳይ ሚኒስትር ጆን ኬሪ አንገት እየቀላ እና ሰዎችን በሃይማኖታቸው ምክንያት እየገደለ በሚፈጽመው ጭካኔ የተመላበት ተግባር ዓለምን ያስደነገጠውን ይህን ጽንፈኛ ቡድን ለመዋጋት ዓለም አቀፍ ኅብረት ለማሰባሰብ የተወጠነ የአንድ ሳምንት ጉዞ ላይ ናቸው። ቱርክ ትናንት ሳውዲ አረቢያ ውስጥ ከሚስተር ኬሪ ጋር በተካሄዱት ውይይቶች የሱኒዎቹን ነውጠኞች ቡድን ለማሸነፍ በዩናይትድ ስቴትስ የተመራውን አጠቃላይ የዘመቻ እቅድ ይሁንታ ለመስጠት ፈቃደኛ ሳትሆን ቀርታለች። አስር አረብ አገሮች ዩናይትድ ስቴትስ ጽንፈኛውን ቡድን ሶሪያና ኢራቅን ጨምሮ ባለበት ቦታ እንድታጠፋው ሊረዱ ቃል ገብተዋል። በዚህ ላይ መጽሔት ወደኋላ ዘገባ ይኖረዋል። ምዕራብ አፍሪቃ ውስጥ እየተዛመተ ያለውን የኢቦላ ቫይረስ ወረርሽኝ ለመግታት ተጨማሪና የተሻለ ስልጠና ያላቸው የሕክምና ሰራተኞችን ማሰማራት እንደሚያስፈልግ የተባበሩት መንግስታት የዓለም የጤና ድርጅት ዋና ዲሬክተር አስገንዝበዋል። ዶክተር ማርጋሬት ቻን ዛሬ አርብ ጄኔቫ ውስጥ በተካሄደ ጋዜጣዊ ጉባኤ ላይ ሲናገሩ እስካሁን በኢቦላ በሽታ የሞተው ሰው ቁጥር ከ2400 መብለጡን ገልጠው ቫይረሱ የያዛቸው አጠቃላይ ቁጥር 4784 መድረሱን አስታውቀዋል። የቫይረሱን ስርጭት ለመክታት እየሞከሩ ያሉት ባለሥልጣናት የመከላከያ አልባሳት፣ ተንቀሳቃሽ ላቦራቶርና የአስከሬን ማሰናጃ ከረጢቶችን ጨምሮ ምንም አቅርቦት የላቸውም ለማለት ይቻላል ሲሉ ዶክተር ቻን አስታውቀዋል። ከሁሉም የሚበልጠው እና የሚብሰው አንገብጋቢው ችግር ግን የሰለጠነ የጤና ሰራተኛ እጥረት መሆኑን የዓለም ጤና ድርጅት ዲሬክተሯ አስገንዝበዋል ማ ገንዘቡና ቁሳቁሱ ያስፈልጋል። ነገር ግን እሱ ብቻውን የበሽታውን ስርጭት አይገታውም። ከሁሉ የሚብሰው የሰው ኃይል ነው። በተለይም እጅግ ከባድ በሆነ ሁኔታ ውስጥ የመከላከያ አልባሳት ተሸፍነውም ቢሆን እንዴት አድርገው ህሙማንን እንዲመቻቸው አድርገው እንደሚንከባከቡ የሚያውቁ ርኅራሄ ያላቸው ዶክተሮችና ነርሶች ያስፈልጋሉ። በወረርሽኙ ከሁሉም በከፋ ሁኔታ በተመቻቸች በተመታችው ላይቤሪያ ውስጥ ከሰማኒያ የሚበልጡ የጤና ሰራተኞችን መግደሉን የዓለም ጤና ድርጅት በዚህ ሳምንት አስታውቋል። በሌላ ዜና የላይቤሪያ መንግስት ለኢቦላ ወረርሽኝ እየሰጠ ያለውን ምላሽ በሚተቹ ጋዜጠኞች ላይ ገዳቢ እርምጃዎችን እየወሰደ መሆኑን የላይቤሪያ ጋዜጠኞች ማህበር ወይም ፕሬስ ዩኒየን አስታወቀ። ማህበሩ ለሀገሪቱ የፍትህ ሚኒስትር በጻፈው ደብዳቤ ፖሊስ በአሳታሚዎች ላይ ወከባ ማድረሱን፣ ከአንድ ጋዜጣ አሳታሚ ድርጅት ላይ ኃይል ማመንጫ ጄኔሬተር መውሰዱን አንድ ሌላ ጋዜጣ አሳታሚ ደግሞ በኃይል መዝጋቱን ገልጿል። እነዚህ አድራጎቶች መገናኛ ብዙሀኑ ነገሮችን በጥርጣሬ ማየት እንዲጀምሩ የገፋፏቸው መሆኑን የማህበሩ ፕሬዚደንት አብዱላይ ካማራ ገልጿል። ለኢቦላ መከላከያና ምላሽ የተመደበ ገንዘብ መመዝበሩን የዘገበውን ናሽናል ክሮኒክል ጋዜጣ ባለስልጣን ባለፈው ባለስልጣናት ባለፈው ነሐሴ ስምንት ዘግተውታል። ይኸው ጋዜጣ የአሁኑን መንግስት አስወግዶ አዲስ የሽግግር መንግስት የመመስረት ሴራንም ጉዳይ ዘግቦ እንደነበረ ይታወሳል። የደቡብ ሱዳን መንግስት ከካርቱም ጋር በባለቤትነት የሚወመ እንደገና ነበዋለሁ የሚወዛገብባት የአብዬ ግዛት በሚመጣው ዓመት ምርጫ ውስጥ እንዳትካተት ጠይቋል። አንዳንድ የአብዬ ነዋሪዎችም ባለፈው ዓመት ምርጫ ከደቡብ ሱዳን ጋር መዋሃድን እንደሚፈልጉ ስለጠየቁ በሱዳን ምርጫ ድምፃቸውን እንደሚሰጡ አስታውቀዋል። የሱዳን ብሔራዊ ምርጫ ኮሚሽን የአቢየን ግዛት እንደ አውሮፓውያን አቆጣጠር በ2015 በሚካሄደው ምርጫ ሊያካትት መወሰኑን ዘገባዎች ተናግረዋል። ሆኖም የደቡብ ሱዳን ፕሬዚደንት ቃል አቀባይ አቴኒ አዌክ አቴኒ የሱዳን መንግስት አቢየን በብሔራዊ ምርጫ ውስጥ ከማካተቱ በፊት ከጁባ መንግስት ጋር ተወያይቶ ሊፈታቸው የሚገባ ብዙ ጉዳዮች አሉ ብለዋል። ካርቱም ኖዝ ት በጣም አሳዛኝ ነው። ምክንያቱም አብዬ ላይ ያለንን አለመግባባት እንዳልፈታም ካርቱም ታውቃለች። አንዳንድ የተስማማንባቸውንም እስካሁን ስራ ላይ አላዋለችም። የአብዬ ህዝብ ደግሞ ምርጫው ደቡብ ሱዳንን መቀላቀል እንደሆነ በድምፁ አስታውቋል። የደቡብ ሱዳን መንግስት ካርቱም ምርጫ ከማካሄዷ በፊት በአብዬ ላይ ድርድር እንዲጀመር ሀሳብ አቅርበዋል። ደቡብ አፍሪቃዊው የኦሎምፒክ ሯጭ ኦስካር ፒስቶሪየስ በሰው በነፍስ ማጥፋት ወንጀል ጥፋተኛ ተባለ። የሴት ጓደኛውን ባለፈው ዓመት ሆን ብሎ ገድሏል የሚለውን ክስ ዳኛዋ ማስረጃ የለም ሲሉ ነፃ አውጥተውታል። ውሳኔው ደቡብ አፍሪካውያንን ለሁለት ከፍሏል። አኔታ ፖል ከፕሪቶሪያ ያደረሰችንን ዜና ሄኖክ ሰማግዜላ ያቀርበዋል። ደቡብ አፍሪካዊቷ ዳኛ ቶኮዚላ ማሲፐ ለረጅም ሰዓታት ንግግር ካደረጉ በኋላ በጉጉት ሲጠበቅ የቆየውን የፍርድ ቤቱን ውሳኔ አሳልፈዋል። ሁለት እግሮቹን በአካል ጉዳት ያጣው ኦስካር ፒስቶሬስ በብረት በተሰሩ እግሮቹ በመሮጥ ዘ ብሌድ ራነር በሚል ስም ይታወቃል። የሴት ጓደኛውን ሪቫ ስቲንካምፕን በመኖሪያ ቤቱ መጸዳጃ በር አሾልኮ በመተኮስ ገድሏል በሚል ክሱ ሲታይ ቆይቷል። ዳኛዋ ሆን ብሎ የሴት ጓደኛውን አልገደለም ሲሉ ፍርዳቸውን አሳልፈዋል። ተከሳሹ በዚህ ክስ ወንጀለኛ አይደለም፣ ክሱ ውድቅ ሆኗል። በነፍስ ማጥፋት ወንጀል ግን ተጠያቂ ነው። በትናንትናው ዕለት ዳኛዋ በችሎት በሰጡት ማብራሪያ ፒስቶሪየስ ሁኔታዎችን ሳያጣራ የበረታና ያልተመጣጠነ ኃይል ተጠቅሟል ሲሉ ጥፋቱን በዝርዝር አስረድተዋል። ውሳኔው ሲተላለፍ ፒስቶሬስ በፍጹም ጸጥታ ቆሞ አድምጧል። ከግድያ ውጪ በጦር መሳሪያ ይዞታ በተመሰረቱ ክሶች በሁለቱ ነጻ ሲሆን፣ በጆሃንስበርግ በሚገኝ ምግብ ቤት ጥይት ተኩሷል በሚለው ክስ ዳኛዋ ጥፋተኛ አድርገውታል። በጥቅምት ወር የመጀመሪያ ሳምንት ፒስቶሬስ ቅጣቱ ይታወቃል። እስከዚያው ድረስ በዋስትና ሳይታሰር እንዲቆይ ዳኛዋ ፈርደዋል። በመጨረሻም ዩናይትድ ስቴትስ ለሁለት ዓመታት ያህል አቋርጣው የቆየውን የዲፕሎማሲ ግንኙነት በመቀጠል በመካከለኛው አፍሪካ ሪፐብሊክ የሚገኘውን ኤምባሲዋን ልትከፍት መሆኑ ታውቋል። ፕሬዚዳንት ባራክ ኦባማ ትናንት ሐሙስ ምክር ቤት በላኩት ደብዳቤ በሀገሪቱ ዋና ከተማ ባንጊ የሚገኘውን ኤምባሲውን የሚጠብቁ ሀያ የዩናይትድ ስቴትስ ወታደሮች ባንጊ ደርሰዋል ብለዋል። አዲሶቹ ዲፕሎማቶች መቼ ሀገሪቱን እንደሚደርሱ ፕሬዚዳንቱ በውል አልገለጡም። ይሁን እንጂ የወታደሮች መግባት ዲፕሎማሲያዊ ሚሽኑን የመጀመሪያ እርምጃ ተደርጎ ተወስዷል። ኤምባሲው የተዘጋው እንደ አውሮፓ አቆጣጠር በ2012 ዓ.ም ሽምቅ ተዋጊዎች መንግስቱን የመገልበጥ አደጋ በደቀኑበት ወቅት ነው። አድማጮች፣ ዜናው አበቃ። አድማጮች ይህ ከዋሽንግተን ዲሲ የሚተላለፈው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት ነው። ፕሮግራማችንም በ22ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ይገኛል። ተከታተሉ። የምናስተናግዳችሁ እኔ ቆንጅታዬና አዲሱ አበበነን። አሁን የዕለቱ አብይ ርዕስ በኢቦላ ክፉኛ ከተጠቁት የምዕራብ አፍሪቃ ሀገሮች መካከል አንዷ የሆነችው ጊኒ ውስጥ ቫይረሱ ቀድሞ ባልደረሰባቸው አካባቢዎች አዳዲስ ሕመምተኞች እየታዩ መሆኑ ተገለጸ። ይህ ሁኔታ ለስድስት ወራት ከተካሄደው የመቆጣጠር ጥረት በኋላ ኢቦላን ጊኒ ውስጥ ማረጋጋት ስለመቻሉ በተሰማው አበረታች ዜና ላይ ቀዝቃዛ ውሃ እንደመቸለስ ሆኖ ታይቷል። መሆኑም ጊኒ አሁንም በአስቸኳይና በተጠንቀቅ ሁኔታ ላይ ትቆያለች። በሌላ በኩል ደግሞ በኢቦላ ወደ ተጠቁ ሀገሮች ሲደረጉ የነበሩ በረራዎች እንደተቋረጡና ድንበሮችም እንደተዘጉ መሆኑ ወደ ሀገሮቹ ሊደርሱ የሚገባቸውን ሰብአዊ አቅርቦቶች በወቅቱ እንዳይደርሱ ማድረጉ ተነግሯል። ዘጋቢዎቻችን ከጊኒ ዋና ከተማ ከኮናክሪ ካሪም ካማራ፣ ከሴኔጋል ዋና ከተማ ዳካር ክሪስቲን ሮቢ የላኳቸው ዘገባዎች አሉ። ሰሎሞን አባተ እንደሚከተለው አዘጋጅቷቸዋል። ጊኒ ውስጥ ኢቦላ ቀድሞ ባልደረሰባቸው ዘጠኝ ከተሞች አሁን አዳዲስ ሕሙማን እየተገኙ ነው። እነዚህ ከተሞች በመላ ሀገሪቱ ተበታትነው የሚገኙ ሲሆኑ በላይኛው ጊኒ ማዲያና ከተማ፣ በደቡብ ማሴንታ፣ በታችኛው ጊኒ ደግሞ ፎሬካሪያና ኮያ ይገኙባቸዋል። አዳዲስ ሕሙማን የተገኙባት ኮያ ከመናገሻይቱ ኮናክሪ 50 ኪሎሜትር ርቀት ላይ የምትገኝ ከተማ ነች። የኢቦላ ወረርሽኙ እየተረጋጋባት እንደነበረ በተነገረባት ጊኒ እንዲህ አይነቱ የተስፋፋ ማገርሸት የተከሰተው አብዝተው ከተጠቁት ጎረቤት ሀገሮች ከሴራ ሊዮንና ከላይቤሪያ ድንበር እያቋረጡ በገቡ ሰዎች ምክንያት ነው ሲሉ የጊኒ ባለስልጣናት እየተናገሩ ነው። ኢቦላ ሀገራቸው ውስጥ ሊጠፋ ከተቃረበ በኋላ አሁን በድንበር አካባቢዎች ባሉ ከተሞች ውስጥ ተመልሶ እየታየ መሆኑን የሀገሪቱ ፕሬዚደንት አልፋ ኮንዴ ለሀገራቸው ህዝብ ባደረጉት ንግግር አስታውቀዋል። ልናጠፋው ደርሰን ነበር። ከሴራሊዮኗ ቦ ከተማ አንድ ህመምተኛ ከመምጣቱ በፊት ኮናክሪ ላይ ያለውን የህክምና ማዕከል ለመዝጋት ሁሉ አስበን ነበር። ችግሩ እስከ ቅርብ ጊዜ ድረስ በብጥብጥና ግጭቶች ላይ በቆዩት ሴራሊዮንና ላይቤሪያ በቂ የጤና መዋቅሮችና ተቋማት አለመኖራቸው ነው። ልብ ማለት ያለብን አንድ እንኳ የኢቦላ ቫይረስ ያለበት ሰው ላይቤሪያ ውስጥ ካለ ሁላችንም አደጋ ላይ መሆናችንን ነው። ኢቦላን የምንዋጋው ራሳችንም ማለት ላይቤሪያና ሴራሊዮንም ውስጥ ነው። ጊኒ የኢቦላን መዛመት ለመቆጣጠር ያመቸኛል ያለቻቸውን አዳዲስ እርምጃዎች እየወሰደች ነው። ለኢቦላ ቫይረስ ተጋልጠው ሊሆኑ ይችላል የሚባሉ ሰዎች የሚቆዩባቸው ወይም እንደ መሸጋገሪያ የሚያገለግሉ 16 ማዕከሎችና ሁለት ተጨማሪ የሕክምና ጣቢያዎች መከፈታቸውን የጊኒ ብሔራዊ የኢቦላ መከላከያና መቆጣጠሪያ መርሃ ግብር አስተባባሪ ዶክተር ሳኮባ ኬይታ አስታውቀዋል። Nous avons décidé de ኮናክሪ ያለው የህክምና ማዕከል ስራውን ይቀጥላል። በሀገሪቱ ደቡብ ምዕራብ በሚገኙት ከጌዱ እና ምስንታ ደግሞ ህማማኑ ከመኖሪያቸው ወይም ከመኖሪያቸው ሳይርቁ ህክምና የሚያገኙባቸው ዘመናዊ ተቋማት ይከፈታሉ። ከሴራ ሊዮንና ከላይቤሪያ ጋር በሚዋሰኑ አካባቢዎች ሁሉ ላይ ደግሞ ቫይረሱ ያልደረሰባቸውም ቢሆኑ የኢቦላ መሸጋገሪያ ማዕከላት እንደሚከፈቱ አስተባባሪው ተናግረዋል። እነዚህ አዳዲስ የተባሉ እርምጃዎች ለሁለት ወራት ሥራ ላይ የሚቆዩና የ11 ሚሊዮን ዶላር ወጪ የሚያስከትሉ መሆናቸው ታውቋል። ደቡብ ምስራቅ ጊኒ ውስጥ ኢቦላ የተቀሰቀሰው ከስድስት ወራት በፊት ሲሆን በዚህ ጊዜ ውስጥ 25 የጤና ባለሙያዎችን ጨምሮ 494 ሰው በኢቦላ ምክንያት ሞቷል። በሌላ በኩል ደግሞ ሴኔጋልና አይቮሪኮ ውስጥ በኢቦላ በብርቱ ከተጠቁት ሀገሮች ለሚነሱ አይሮፕላኖች አየር ጣቢያዎቻቸውን ዘግተዋል። በዚያ ላይ ብዙ ዓለም አቀፍ አየር መንገዶች ወደ ጊኒ፣ ሴራሊዮንና ላይቤሪያ ዋና ከተሞች የሚያደርጓቸውን በረራዎች አቋርጠዋል። የዓለም የጤና ድርጅት ደብሊዩ ኤችኦ ግን ይህንን የሀገሮቹንና የአየር መንገዶቹን እርምጃ እየኮነነ ነው። ኢቦላ በበረራ ወቅት የመተላለፉ ዕድል በጣም አነስተኛ መሆኑን ይናገርና ኢቦላ በአየር ወይም በትንፋሽ አይተላለፍም፣ በሳል ምክንያት አይተላለፍም ይላል። ኢቦላ የሚተላለፈው ይላል ደብሊዩ ኤችኦ፣ በደምና በሌሎችም ከሰውነት ውስጥ በሚወጡ ፈሳሾች አማካይነት ብቻ ነው። እንዲያም ሆኖ አየር መንገዶቹ በረራ ለማቆም ወስነዋል። በዚህም ምክንያት ሰራተኞቻቸውና አስፈላጊ አቅርቦቶችን ወደ ተጠቁ ሀገሮች ማስገባትም ሆነ ማስወጣት አለመቻላቸውን የቀይ መስቀልና ቀይ ጨረቃ ፌዴሬሽን የአፍሪቃ ዳይሬክተር አላሳን ዴንኮር ገልጸዋል። እርምጃው ጥረቶቹን እየጎዳ ነው። በሀገሮቹ ውስጥ ያለውን ሁኔታ፣ ድንበሮችን መዝጋትና የመሳሰሉት ውሳኔዎች ፈጽሞ አያግዙም። ስለዚህ ነድቶ መግባትና መምጣትን የመሳሰሉ ብዙ ገንዘብና ጊዜ የሚጠይቁ አማራጮችን ለመውሰድ ተገደናል። ይህ ሁኔታ በእውነቱ ማንንም አይጠቅምም። ሴኔጎል ባለፈው ወር የተባበሩት መንግስታት በረራዎች ወይም አይሮፕላን ዳካር ላይ እንዳያርፉ በመከልከሏ ብዙ የተራዶ ተቋማት የወቀሳ ውርጅብኛ አዝንበውባት ነበር። ከዚያ በኋላ መንግስቱ የሰብአዊ አቅርቦቶች መተላለፊያ እንደሚከፍት አስታውቆ የነበረ ቢሆንም ዝርዝሮችን ግን አልሰጠም። የምዕራብ አፍሪካ አቪዬሽን ገበያ ባለፉት አምስት ዓመታት ውስጥ ከፍተኛ እድገት አስመዝግቦ የነበረ ቢሆንም የአሁኑ ሁኔታ ግን ያንን እድገት ሊጎዳና ሊቀለብሰውም እንደሚችል ስጋታቸውን እየገለጹ ያሉ ብዙ ናቸው። ካለፈው ነሐሴ መጀመሪያ አካባቢ አንስቶ ባለው ጊዜ ውስጥ የኬንያ አየር መንገድ፣ አሪክ ኤር፣ ኤር ኮትዲቮር በአስሮች የሚቆጠሩ በረራዎችን በየሳምንቱ እየሰረዙ ነው። ዓለም አቀፉ የአየር መጓጓዣ ህብረት አያታ ቃል አቀባይ ክሪስ ጎተር በሰጡት ቃል የላይቤሪያ የሴራ ሊዮንና የጊኒ ዓመታዊ በረራዎች ከአጠቃላዩ የአፍሪቃ የንግድ በረራ ገቢ ሶስት ከመቶ ብቻ የሚሸፍኑ ቢሆንም ኢቦላ አሁን በያዘው ሁኔታ የሚቀጥል ከሆነ የአየር ንግድ ገቢው እጅግ ከፍተኛ ለሆነና ተከታታይ ኪሳራ እንደሚጋለጥ አስጠንቅቀዋል። ኦዋግ በሚል ምህፃር የሚታወቀው ዓለም አቀፍ የበረራ ትንተና ኩባንያ ባወጣው መረጃ መሰረት የጋምቢያው አየር መንገድ ጋምቢያ በርድ በነሐሴ የመጀመሪያ ሁለት ሳምንት ውስጥ ስድስት ሺህ መቀመጫዎችን ከሴራ ሊዮንና ላይቤሪያ ዋና ከተሞች ከፍሪታውንና ከሞንሮቪያ የአጓጓዘ ሲሆን ከዚያ ወዲህ ግን እስከ መስከረም መጨረሻ ባለው ጊዜ ሁሉንም መቀመጫዎች ሰርዟል። የእንግሊዙ ብሪቲሽ ኤርዌይስ አራት ሺህ መቀመጫዎችን እስከያዝነው የአውሮፓ ዓመት መጨረሻ ላለው ጊዜ ሰርዟል። በረራዎቹን መሰረዝና ማቋረጥ ሀገራቸውን እየነጠለና እያገለለ ምጣኔ ሀብቷንም እያሽመደመደ መሆኑን የላይቤሪያ የገንዘብ ሚኒስትር አማራ ኮኔ ገልጸዋል። ኢንተረስትድ ኢን ኢንቨስቲንግ ኢን ላይቤሪያ ካም ሂር ላይቤሪያ ውስጥ መስራት የሚፈልጉ ንዋይ አፍሳሾች መግባት ካልቻሉ እዚህ የግል ንግዶችና ሽርክናዎች ያሏቸው ላይቤሪያውያን መውጣት ካልቻሉ ምጣኔ ሀብቱ ችግር ላይ ይወድቃል። በሌላ በኩል ደግሞ የአየር በረራዎች መቋረጥ በሶስቱ ሀገሮች ውስጥ ቁልፍ የሚባሉ የምጣኔ ሀብቱን ዘርፎች መጉዳቱን አዲስ አበባ የሚገኙት የተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽን ኢሲኤ ዋና ጸሐፊ ካርሎስ ሎፔዝ ተናግረዋል። በማዕድን ልማት ዘርፍ መከናወን የነበረባቸው ስራዎች ቆመዋል። ግብርናውም ላይ እንዲሁ ኩባንያዎች ሰራተኞቻቸውን ወደ ሀገሮቹ መላክና የሥራ ዕቅዶችንም ማውጣት አለመቻላቸውን የኢሲኤው ዋና ጸሐፊ ገልጸዋል። በዚህ ሳምንት መጀመሪያ ላይ የአፍሪካ ኅብረትም ሀገሮች ማንኛቸውንም አይነት እገዳዎች እንዲያነሱና ድንበሮቻቸውንም ክፍት እንዲያደርጉ ህብረቱ መጠየቁ ይታወሳል። ይህ በእንዲህ እንዳለ የላይቤሪያ መንግስት ለኢቦላ ወረርሽኝ እየሰጠ ያለውን ምላሽ በሚተቹ ጋዜጠኞች ላይ ገዳቢ እርምጃዎችን እየወሰደ መሆኑን የላይቤሪያ ጋዜጠኞች ማህበር ወይም ፕሬስ ዩኒየን አስታውቋል። ማህበሩ ለሀገሪቱ የፍትህ ሚኒስትር በጻፈው ደብዳቤ ፖሊስ በአሳታሚዎች ላይ ወከባ ማድረሱን፣ ከአንድ ጋዜጣ አሳታሚ ድርጅት ላይ ኃይል ማመንጫ ጀኔሬተር መውሰዱን፣ አንድ ሌላ ጋዜጣ አሳታሚ ደግሞ በኃይል መዝጋቱን ገልጿል። እነዚህ አድራጎቶች መገናኛ ብዙሃኑ ነገሮችን በጥርጣሬ ማየት እንዲጀምሩ የገፋፏቸው መሆኑን የማህበሩ የሀገሩ ፕሬዚዳንት አብዱላ የካማራ ካማራ ገልጿል። ለኢቦላ መከላከያና ምላሽ የተመደበ ገንዘብ መመዝበሩን የዘገበው ናሽናል ክሮኒክል ጋዜጣ ባለስልጣናቱ ባለፈው ነሐሴ 8 ዘግተውታል። ይኸው ጋዜጣ የአሁኑን መንግስት አስወግዶ አዲስ የሽግግር መንግስት የመመስረት ሴራንም ጉዳይ ዘግቦ ነበር። የመንግስቱ ባለስልጣናት የሚወሰዱት እርምጃ ከብሔራዊ ደህንነት ጋር የተያያዘ መሆኑን ገልጸዋል። የናሽናል ክሮኒክል ሪፖርቶች የጋዜጠኝነትን ደረጃዎች የጠበቁ አይደሉም ሲሉ ምክትል የማስታወቂያ ማስታወቂያ ሚኒስትሩ አይዛክ ጃክሰን ከሰዋል። የላይቤሪያ መንግስት በሙሉ ሀገሪቱ ላይ የጸና የአስቸኳይ ሁኔታ አዋጅ አወጣ ሲሆን በኢቦላ ምክንያት እጅግ የገዘፈ የሞት ጉዳት የደረሰውም እዚያው መሆኑ ይታወቃል። የምሽቱን አብይ ረስ ነበር ያደመጥ ነው። ወደ መጽሄት ክፍለ ጊዜ ዘገባ ስናልፍ የእስራኤል መንግስት ራሳቸውን የእስላም መንግስት ብለው የሚጠሩ አሸባሪዎችን በሶሪያና በኢራቅ ውስጥ አድነው ለማጥፋት ፕሬዝደንት ባራክ ኦባማ ያቀረቡትን ያቀረቡትን እቅድ እደግፋለሁ አለ። ከኢየሩሳሌም እስካት ባቢላ ከውን ዘገባ ትዝታ በላቸው ታቀርበዋለች። የእስራኤል ጠቅላይ ሚኒስትር ቤንጃሚን ነተኛሁ ትላንት ማታ ባደረጉት ንግግር አገራቸው አይሰስ ማለትም ራሳቸውን የእስላማዊ መንግስት ብሎ የሚጠሩትን ነውጠኞች ለማጥፋት ከዩናይትድ ስቴትስ ጋር ሙሉ በሙሉ ትተባበራለች ብለዋል። አይሲስ ላይ እርምጃ እንዲወሰድ ፕሬዝዳንት ኦባማ ያደረጉትን ጥሪ እስራኤል ሙሉ በሙሉ ትደግፋለች። የሰለጠኑ አገሮች በሙሉ መካከለኛውን ምስራቅ መላውን ዓለም ለአደጋ የጋረጠውን አሸባሪ ቡድን ለማጥፋት መተባበር አለባቸው። ፕሬዚደንት ኦባማ ባለፈው ረቡዕ ምሽት ባደረጉት ንግግር አይሰስ የተባለውን ቡድን በሶሪያና ኢራቅ ውስጥ በአየር ለመደብደብ ላቀረቡት ሐሳብ ነው ናታንያሁ መልስ የሰጡት። ሚስተር ኦባማ አርባ አገሮች አባል የሆኑበት ጣምራ ቡድን አይሰስን እንደሚያጠቃና ብሎም እንደሚያወድም ተናግረዋል። አስር የአረብ አገሮች ትላንት ሳዑዲ አረቢያ ውስጥ ከአሜሪካ ውጭ ጉዳይ ሚኒስትር ጆን ኬሪ ጋር ባደረጉት ስብሰባ አይሰስ ላይ ለሚደረገው ድብደባ መስማማታቸውን ገልጸዋል። አይሰስ የተባለውን አሸባሪ ቡድን ለማጥፋት የሚደረገው ጥረት በመካከለኛው ምስራቅ አዲስ የትብብር ምዕራፍ እንደከፈተ ኔታንያሁ ተናግረዋል። ይህም አብዛኞቹ የአረብ መንግስታት ሱኒ የእስልምና ዘርፍ ተከታዮች በሺያዎች ላይ ከፍተኛ አደጋ የጋረጡ መሆናቸውን በመገንዘብ ነው ብለዋል። ነተኛሁ በዚህ ንግግራቸው በብዛት ሺያዎች የሚመሩትን የሶሪያና የኢራን መንግስታት እንዲሁም ከእነዚህ አገሮች ጋር ጥብቅ ወዳጅነት ያለውን ሂዝቦላን ማለታቸው ይታመናል። ሚስትር ናተኛሁ ዓለም የሺያን አክራሪነትም እንዳይዘነጋ ጠይቀዋል። ሁለቱም ሳይድስ ኦፍ ዘ ሁለቱም የአንድ ሳንቲም ገጽታዎች ናቸው። አንዱን ለማድከም ሌላውን ማጠናከር የለብንም። የእኔ ፖሊሲ ሁለቱንም ማዳከም፣ ሕዝብ በጅምላ የሚፈጅበት መሳሪያ በማንኛውም እጅ እንዳይገባ መከላከል ነው። እስራኤልና ምዕራባውያን መንግስታት የኒውክሌር መሳሪያ በመገንባት ኢራንን በየጊዜው እንደሚከሱ ይታወቃል። ኢራን ግን የኒውክሌር መሳሪያዋ ለሰላማዊ ልማት እንጂ ለሰው ልጅ ፍጅት እንዳልሆነ ታስተባብላለች። ኢራን የኒውክሌር መሳሪያ ላለመገንባት ከተስማማች የተጣለባት ዓለም አቀፍ ዕቀባ እንዲነሳ ድርድር ከተጀመረ ዘጠኝ ወር ሆኗል። ወደ ቀጣዩ የመጽሔት ክፍለ ጊዜ ዘገባ ስናልፍ ቱርክ የሚገኙት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ በዛች ሀገር ጎረቤት በሶሪያ ባለው ጦርነት ለተጎዱ ወገኖች ዩናይትድ ስቴትስ የ500 ሚሊዮን ዶላር የሰብአዊ እርዳታ እንደምትሰጥ አስታውቀዋል። የቪኦኤው ዘጋቢ ስካትስተን የላከውን ሪፖርት አዲሱ አበባ ያቀርበዋል። አዲሱ የዩናይትድ ስቴትስ እርዳታ ሶሪያ ውስጥ ለተፈናቀሉ ሲቪሎችና በዮርዳኖስ፣ በኢራቅ፣ በሊባኖስና በግብፅ ለሚገኙ ከ3 ሚሊዮን በላይ ስደተኞች የሚውል መሆኑ ታውቋል። ከፍተኛው የእርዳታ መጠን ደግሞ በተባበሩት መንግስታት ድርጅት በኩል እዚያው ሶሪያ ውስጥ ለሚገኙ ተፈናቃዮችና ለፍልስጤማንም የሚውል ሆኖ ከ240 ሚሊዮን ዶላርስ በላይ ግምት ያለው ነው። የየአገሮቹን ስደተኞች ድርሻ በተመለከተም በሊባኖስ ስደተኞች 100፣ ለዮርዳኖስ ከ56 ሚሊዮን በላይ፣ ቱርክ ለሚገኙ የሶሪያ ስደተኞች 48 ሚሊዮን ሆኖ ወደ 30 ሚሊዮን ያህሉ ለኢራቅ እና 15 ሚሊዮኑ ደግሞ ለግብፅ ተመድቧል። ገሚስ የሶሪያ ሕዝብ በጦርነቱ የተነሳ በመሰደዱ ይህ የአሁኑ የዩናይትድ ስቴትስ እርዳታ ተጨምሮ በአጠቃላይ ግን ጦርነቱ ከተጀመረበት እንደ አውሮፓ አቆጣጠር ከ2011 ወዲህ ብቻ ከ2.9 ቢሊዮን ዶላርስ በላይ እንደሆነም ተሰምቷል። ይህም የኦባማ አስተዳደር እስላማዊን መንግስት አሸባሪ ቡድን ለማውጋት ያደረገውን የትብብር ጥሪ አካል ያመለክታል ተብሏል። የውጭ ጉዳይ ሚኒስትር ኬሪ የቱርክ ጉብኝትም የዚሁ አካል ሲሆን ከአገሪቱ አቻቸው ሜቭሉት ካቩሶግሉ ጋር ሳውዲ አረቢያ ውስጥ ትናንት ሐሙስ ተገናኝተዋል። በዚያ የአረብ አገሮች መሪዎች በእስላማዊ መንግስት የሽብር ተግባር ላይ በጋራ ለመዝመት ከስምምነት ቢደርሱም ቱርክ ግን የጋራ መግለጫ ከመፈረም ተቆጥባለች። ውጭ ጉዳይ ምስተር ኬሪ ከቪኦኤ ጋራ ባደረጉት ቃለ ምልልስ የቱርክ አቋም ፈታኝ ነው ይላሉ ብዙዎቹ የውጭ ሀገር ተዋጊዎች በቱርክ በኩል ነው የሚያልፉት እና የእነዚህን ሁሉ ሚና ለመለየት ከቱርክ ጋር ብዙ መወያየትን ይጠይቃል። እርግጥ ነው ብዙ ውስብስብ ነገሮች ስላሉ ያን እኛም ከግምት እናስገባለን። ለማንኛውም የወደፊቱን አካሄድ በተመለከተ ረጋ ብለን መመካከር ይኖርብናል። ከነዚያ ውስብስብ ከተባሉት ነገሮች መካከል አንዱ በእስላማዊ መንግስት አማጽያን የቱርክ ታጋዮች ጉዳይና በውጊያ የኩርዶች ሚና ነው። ሚስተር ኬሪ ወደ አርባ ከሚሆኑ ሸሪክ ሀገሮች ውስጥ እያንዳንዳቸው እየበኩላቸውን ድርሻ ያዋጣሉ ብለው አይውሉት። ውጭ ጉዳይ ሚኒስትር ከቱርክ ቀጥሎ ወደ ግብፅ ነው የሚያመሩት። ከዚያም ከአዲሱ የግብፅ መንግስት ጋር በእስላማዊ መንግስት ላይ ስለሚካሄደው ውጊያና ጋዛ ውስጥ የተኩስ አቁሙን በመደገፍ ዙሪያ ይወያያሉ ተብሏል። ታዳጊ ሀገሮች ልማታዊ ሀብቶቻቸውን ወደፊት ለማስቀጠል ፖሊሲ የመንደፍ ነጻታቸውን ሊስፋፋ እንደሚገባ በተባበሩት መንግስታት ድርጅት ተጠቅሷል። ክቡራትና ክቡራን ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት ነው። አሁን የእናንተን አስተያየቶች እናሰማለን። በነጻው የስልክ ቁጥራችን በ ሁለት ዜሮ ሁለት ሁለት ዜሮ አምስት ዘጠኝ ዘጠኝ አራት ሁለት የውስጥ መስመር አስራ አራት ካደረሳችሁን መካከል ነው። ናስልዎች እንደምናችሁ። በቅድሚያ እንኳን አደረሳችሁ እያልኩኝ ኢትዮጵያ ለምትገኙ በእስር ላይ ላላችሁት ጋዜጠኞች እና ጦማሪያኖች እነ እስክንድር ነጋ፣ ሌሎችም ሪዮት አለም እንደገና ለነጻነት ለምትታገሉት የተቃውሞ የሃይማኖት ተቃዋሚ ሀይሎች በሙሉ እንኳን አደረሳችኋላችሁበት። ኢትዮጵያ ህዝብም እንኳን አደረሳችሁ እያልኩኝ አዲሱ ዓመት ለሰላም፣ ለፍቅር፣ ለደስታ፣ ለነጻነት የሚሆን ያደርግልን፣ ሁሉም ተስፋፍቶ የሚኖርበት ኢትዮጵያዊ ይዞ የምጣ እያልኩኝ ቱ ታውዝንድ ሰበን አመሰግናለሁ። እንደምታስተላልፉልኝ እርግጠኛ ነኝ። ሰላም ቪዮዎች አንዱ አለም አማረ ነኝ ከሆላንድ። እንኳን ለኢትዮጵያ አዲስ አመት አደረሳችሁ። ኢትዮጵያም ሆነ በውጭ ላላችሁ በሙሉ የሰላም የጤና የፍቅር የበረከት አመት ይሁንላችሁ። ሀገራችን የምትበለጽግበት፣ ህዝባችን ከድህነት የሚወጣበት፣ ልዩነታችን ውበታችን አንድነት የሚሆንበት፣ ህዝባችን በመቻቻል በደስታ የሚኖርበት ልማታችን የሚፋጠንበት ብሔር ብሔረሰቦች በፍቅር በመቻቻል የሚኖሩበት የተጀመሩ ፋብሪካዎች፣ መሰረተ ልማቶች በሙሉ በፍጥነት የሚጠናቀቁበት ሀገራችን ህዝባችን ድህነትን አሸንፎ ኑሮ ህይወቱ ተስተካክሎ የሚኖርበት ሀገር ይሆንልን። የትምህርት፣ የእውቀት፣ የብልጽግና ዘመን ያድርግ እግዚአብሔር ይባልክልን። አመሰግናለሁ። ቪዲዮዎች በመጀመሪያ የከበረ ሰላምታዬን አቀርባለሁ። መልአኩ ሚሻ ነኝ። ካለሁበት ካምፓላ ኡጋንዳ በሀገር ውስጥም ከኢትዮጵያ ውጭ ለምትገኙ ሀገራችሁንና ወገናችሁን ህዝባችሁን ለምትወዱ ኢትዮጵያኖች ሁሉ እንኳን ለዚህ አዲስ ዓመት በዓል አደረሳችሁ እላለሁ። በዚህ በዓል ያደረሰን አምላክ ክብሩን ስራ ክብሩ የተመሰገነ ይሁን። ዛሬ በግፍ ታስራችሁ በስቃይ ላይ ለምትገኙ በዚህ ዘረኛና አምባገነን ስራ ላላችሁ ወገኖቼ ሁሉ የስቃይ ዘመናችሁ አብቅቶ እኛም የስደት ዘመናችን አብቅቶ በሀገራችን ኢትዮጵያ የምንኖርበት ዘመን ያምጣልን። ኢትዮጵያና ህዝቧን እግዚአብሔር ይባርክ። አመሰግናለሁ። ዜዎች አስተያየት የላካችሁልን ሁሉ እናመሰግናለን። ሌሎቻችሁም ላኩልን እኛን። መልካም አዲስ ዓመት እንደተመኛችሁ እኛም ለእናንተ መልካም አዲስ ዓመት እንመኝላቸዋለን። እናመሰግናለን። እንኳን አደረሰሽ። እንኳን አብሮ አደረሰን። ሁለትልንኮ ከ2007 እስከ መስቀል ድረስ ማለት መባባል ይቻላል። በጣም ጥሩ እንቀጥላለን። የምሽቱ የአሜሪካ መዝናኛ ክፍለ ጊዜ ላይ ደርሰናል። ቢዮንሴን ነው የያዘው ሄኖክ ሰማ ሰማእግዜር በትናንትናው ዕለት የኢትዮጵያውያን የዘመን መለወጫ በዓል በሚከበርበት ዕለት በዚህ በዋሽንግተን ዲሲ ደግሞ ፕሬዚዳንት ባራክ ኦባማና ቀዳማዊት እመቤት ሚሼል ኦባማ በዋሽንግተን ዲሲ ከሚገኙ የቻርተር ትምህርት ቤቶች በአንዱ ጎራ ይላሉ። ቢዩንሴንና የፕሬዚዳንቱን ቢሮ ምን አገናኛቸው እንዳትሉን፣ በእርግጥ ጥያቄው ተገቢ ነው። ግን ጥቂት ከታገሳችሁ ነገሩን አስረዳለሁ እና በትምህርት ቤቱ ተማሪዎች ማን እንደሚመጣ ሳያውቁ ኖሮ ሰርፕራይዝ ያደርጓቸዋል። ታዲያ አንዷ ተማሪ ማዲሰን ትባላለች። በጉጉት ስትጠባበቅ ቆይታ ጎብኚዎቹ ሲመጡ ፕሬዚዳንት ኦባማና ባለቤታቸው ሚሼል ኦባማን በማየቷ ብዙም ደስ አላላትም። የጠበቀችው ሌላ ኖሮ መቼም የልጅ ነገር የልባቸውን ነው የሚናገሩት። መጽሐፍ በትምህርት ቤት ቦርሳ ውስጥ በማስገባት አብረው በጠረጴዛ ዙሪያ ተሰባስበው ሳለ ለፕሬዚዳንት ኦባማ ሹክ ቢዮንሴ ፌት ሆናለች ብዬ ጓጉቼ ነበር። ይገባኛል። የእኔ ልጆች መሊያና ሳሻም እንዳንቹ ነው የሚሰማቸው በማለት ታዳሚውን ፈገግ ያስደርጋሉ ፕሬዚዳንት ኦባማ። ምናልባት የፕሬዚዳንቱ ስሜት እንዳይጎዳ ብላ አስብ አይሆን ታዳጊዋ ማዲሰን አጽናናቻቸው እርስዎ መሆኑትን ሰቅ በጋዜጠኞች ፊት ይህንን ስላልሽ አመሰግናለሁ። ሁኖታው ግን እሱ እንዳልሆነ አውቃለሁ በማለት መለሱ ፕሬዚዳንቱ። አሁን ወደ ቢዮንሴ ታሪክ ልውሰዳችሁ። ቢዮንሴ በአንዳንድ ዘናጭ አማርኛ ተናጋሪዎች ፒዮንሴ እየተባለችም ትጠራለች። እጅግ ዝነኛ አሜሪካዊት ሙዚቀኛና የኪን ሰው ነች። በ1974 ዓ ም በሂውስተን ቴክሳስ፣ የተወለደችው የሙዚቃ ደራሲ ተዋናኝና ዘፋኝ ገና በልጅነቷ ነው ወደ ሙዚቃው ዓለም የገባችው። አባቷ ማቲው ኖልስ ይመሩት የነበረው የአርንቢ ሪዝምን ብሉዝ የሴቶች ሙዚቃ ቡድን በ1990ዎቹ ከፍተኛ ዝናን አተረፈ። አስታወሳችሁ? ደስትኒስ ቻ ቢዮንሴ በ1998 ዓመተ ምህረት እንደ ኢትዮጵያ አቆጣጠር መሆኑ ነው። ከቡድኑ ተለይታ የመጀመሪያዋን የራሷን አልበም ታወጣለች። ዴንጀሮስሊ ኢንላቭን ነው የለቀቀችው። ስኬት የሚለው ቃል ብቻ አይበቃውም። ቀጥሎ የተከሰተው 11 ሚሊዮን ቅጅ ተሸጠ። አምስት የግራሚ የሙዚቃ ሽልማትን አልበሙ አፈሰ። በዓለም ዙሪያ ቁጥር አንድ ዜማ ሆኖ ለሳምንታት የቆዩ በርካታ ዜማዎች ተሰሙ። ከነዚህ መካከል ክሬዚ ኢን ላቭ እና ቤቢ ቦይ ይጠቀሷል። ክሬዚ ኢን ላቭን ከአሁኑ ባለቤቷ ከጄዚ ጋር ስታዜም ቤቢ ቦይ ደግሞ ከሾን ፖል ጋር በቅንጅት ያዜሙት ነበር። ቢዮንሴ አከታትላ አልበሞች መልቀቅ ጀመረች። ቢደይ በ2001 ዓ.ም ወጣ። ዴዣቡ ኢሪፕሌስብል እንዲሁም ደግሞ ቢዩቲፉል ላየር የተሰኙት ዜማዎች የተካተቱበት ነበር። ቀጥላ ፊቷን ወደ ፊልሙ አለማዞረች ድሪም ግርልስ ላይ እንዲያውም ለጎልደን ግሎብ ሽልማት ታጭታ ነበር። በዛ ተዋናይ ሆና ከፍተኛ አድናቆትን አተረፈች። ከዛ በመቀጠል ደግሞ ደ ፒንክ ፓንተር የተሰኘው ፊልም ላይ በ1999 ኦብሰስድ በተባለ ፊልም ደግሞ በ2000 ዓ.ም በተዋናይነት ተሳትፋለች። አይ አም ሳሻ ፊርስ የተባለውን ዜማዋን ደግሞ በሁለት ሺህ አንድ ዓመተ ምህረት ስትለቅ ስድስት የግራሚ ሽልማቶችን አፈሰች። ቢዮንሴ በሁለት ሺህ ሦስት ዓመተ ምህረት እንግዲህ ምርጥ ዜማ የተባለውን ሲንግል ሌዲስ ለቀቀችና ጉዳዩ የሚመለከታቸውን ወይም የማይመለከታቸውን ማለት ያገቡ ሴቶችና ወንዶችንም ጭምር አስረገጠች። ቢዮንሴ ለ16 ዓመታት ያህል በመድረክ ባደረገችው ቆይታዋ 17 የግራሚ ሽልማቶችን፣ ከ75 ሚሊዮን በላይ የሙዚቃ ቅጂዎችን እንሸጣለች። ይሄ ታዲያ ከዴስትኒስ ቻይልድ ጋር የሸጠችውን 60 ሚሊዮን ቅጅ አያካትትም። ቢዮንሴ በአሜሪካ የተወደደች የመድረክ ሰው ስለመሆኗ ከዚህ በላይ ምስክርነት የለም። ባለፈው ዓመት አሜሪካውያን አገራማን ብለው እንቅልፋቸውን ጠግበው ማለዳ ሲነሱ ቢዮንሴ ድምጿን አጥፍታ ስትሰራው የቆየችውን አምስተኛ የግል አልበሟን ቪዥዋል ሚውዚክን ለቁርስ አድርሳ ጠበቀቻቸው። ሁኔታው የደነቃቸው የቅኔ ሰዎችም እንዲህ ብለው ጻፉ፣ መላው አሜሪካ እንቅልፉን ሲለጋ፣ ፍጹም ሳይጠበቅ ሌሊቱ ሳይነጋ ሰማነ ሙዚቃ ይግረም ለሥላሴ፣ እድሜሽን ሰብ ያርገው ድምፃዊት ቢዮንሴ። ያው አሜሪካውያን አማርኛ ቢጽፉ ይህን ማለታቸው አይቀርም ነበር በሚል ይታሰብልኝ። ይህን ካልኩኝ ይበቃኛል። በአዲሱ አልበም ከተካተተው ጃንክ ኢን ላቭ ዜማ ወደ እናንተ ልልቀቅና እዙ ልሰናበር። ንፒዮንሴ በዚህ ላይ ብዙ ነው የሚያውቀው። ሄኖክት ለፒዮንሴ ገጣሚነቱንም መስታወት ላይ አላሳየኝም። ዛሬ ነው ብቅ ያደረገው። እናመሰግናለን። ቆንጆ ዝግጅት ነበር በጣም ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። አንድ ቅንብር ይኖራል አሁን። አዎ፣ ይጠቁማል ብዬ ነው። በደምብ እንደገና፣ እንኳን አደረሰ አዲሱ፣ እንኳን አደረሰሽ ቆንጂት፣ እንኳን አብሮ አደረሰ። እንኳን አደረሰ እስከ መስቀል ድረስ ብለሃል፣ ቤተሰብሽ ለልጆችሽ፣ ለሁሉም አሜን። ለአንተም እንደዚሁ። አዎ፣ እስከ መስቀል ልትይ ነው ማለት ነው። ጥሩ ነው። ለማንኛውም ንጉሴ አክሊሉ ነው ቀጣዩን ዝግጅት የሚያቀርብልን። ትላንትም አቅርቧል። ዛሬም ደግሞ መስከረም ሁለትን ያስታውሳል። መስከረም ሁለትም የዛሬውን ሳይሆን ወይም የአምናውን ሳይሆን የአቻምናውን ሳይሆን የዛሬ አርባ ዓመቱን ከአርባ ዓመት በፊት መስከረም ሁለት ምን ደርግ ዘመን ምን ሆነ የሚለውን ነገር ይመረምራል። እንግዶችም አሉት። በሙዚቃው ወደ ንጉሴ እንሄድ። የዛሬ አርባ ዓመት መስከረም ሁለት ቀን አስራ ዘጠኝ መቶ ስልሳ ሰባት ዓመተ ምሕረት የመስከረም ፀሐይ ስንትው ብላ ወጥታለች። የኢትዮጵያ ሬዲዮ በጠዋት የሁለት ሰዓት የዜና ወጃው ክፍለ ጊዜ ወታደራዊ ማርሽ አሰምቶ ቀዳማዊ ኃይለ ሥላሴ ከስልጣን መውረዳቸውን ተናገረ። ደርግ ይህን ይበል እንጂ ንጉሠ ነገሥቱ ዙፋናቸው ላይ ነበሩ። ንጉሡ ከስልጣናቸው ወረዱ ሲባል ሰማይ ዝቅ መሬት ከፍ አላለም። ትናንት ምሽት ላይ በኢትዮጵያ ቴሌቪዥን የለውጡን ሂደት ያቀጣጠለው የረሃብ ፊልም ታይቶ ነበርና ሕዝቡ አስቀድሞ የገመተ ይመስላል። ንጉሠ ነገሥቱም በብሔራዊ ቤተ መንግስታቸው ሆነው ይህንኑ የረሃብ ፊልም ሳይመለከቱ ይቀራሉ ብሎ መገመት ያስቸግራል። ሕዝቡ በተለይ ወጣቱ በብዛት አደባባይ ወጥቶ ስሜቱን እየገለጸ ነው። አንዳንዱ በስራውም ላይ ተገኝቷል። ከፊሉ ደግሞ በጋራም ሆነ በተናጠል እየሆነ ከአራቱም ማዕዘን እንደ ቦይ ይፈሳል፣ ይወርዳል። ንጉሠ ነገሥቱ ያሉበት ብሔራዊ ቤተ መንግስት አደባባይ አካባቢ በህዝብ ተጨናንቋል። የኢትዮጵያ ሬዲዮ ጋዜጠኞች ዮሐንስ ገብረ ጻድቅ፣ ወንዶሰን ገብረ ኢየሱስ፣ ደበበሸቱ በመሐመድ ኢድሪስ መሪነት የህዝብ አስተያየት ለመሰብሰብ ከአቡነ ጴጥሮስ ስቱዲዮ በቤተ መንግስቱ አካባቢ እያለፉ ነው። ወታደሮች የሚጓዙበትን ተሽከርካሪ አስቆሟቸው። አስቀድሞ እዚያ ተገኝተው የነበረው ጋዜጠኛ ማዕረጉ በዛብህ ተቀላቀላቸው። እናንተን አይደለም እንዴ የምንጠብቀው አሉ ንጉሠ ነገሥቱን ለማውረድ የተመደቡትን ስምንት የደርግ አባሎች በዚያ ይዘው ተገኝተው የነበሩት ሻለቃ ደበላ ድንሳ። እኛ እኮ እኛ የህዝብ አስተያየት ለመሰብሰብ እየሄድን ነው አለ መሐመድ። ንጉሠ ነገሥቱን ዙፋናቸው ላይ አስቀምጠህ የምን የህዝብ አስተያየት ነው የምንሰበስበው? አሉ ደበላ እንደ መቆጣትም እያሉ። አሁን ቤተ መንግስት እንገባለን። ገብተን ንጉሱን ከስልጣን እናወርዳለን። ለሳቸው የተዘጋጀ ልዩ ቦታ እንዳለ ገልጸን እንዲሄዱ እንጠይቃቸዋለን። አልሄድም የሚሉ ከሆነ እናንተ ጋዜጠኞች ትወጣላችሁ ተብለው ሁሉም ወደየ የቤተ መንግስቱ አመሩ። ቤተ መንግስቱ ጭር ብሏል። እነዛ የቤተ መንግስቱን ግብር የለመዱ ወፎች እንኳ ድምጻቸው አይሰማም። በወቅቱ ይነገር እንደነበረው አልጋ ወራሽ አስፋ ወሰን ኃይለ ሥላሴ በዚሁ በወሎ ረሃብ ምክንያት በወሎ ጠቅላይ ግዛት ገዥነታቸው ምክንያት ረሃቡን ደብቀዋል በሚል ከአባታቸው ከንጉሠ ነገሥቱ ጋር በመጣላታቸው ምክንያት ታመው ለሕክምና እንግሊዝ አገር ሄደዋል። ሌሎች ልጆቻቸውና የልጅ ልጆቻቸው ደግሞ ቁጥጥር ስር ውለዋል። ጋዜጠኛ መሐመድ ኢድሪስ ይህን እንዲህ ያስታውሰዋል። በበሼቱ መኪና እየነዳይ ነበር። ዮሐንስ ገብረ ጻዲቅ አራታችን ነበር። በቤተ መንግስት በኩል ልናል ስንል ጓድ ደበላ ዲንሳ ቆመው ይጠብቃሉ። ስንገባ ደበላ ዲንሳ ሰጥቷቸው የነበበው መግለጫ ያ ይነበብላቸዋል። ያ ካበቃ በኋላ እኛ ምን ጠይቃቸው ጥያቄ አለ። ትንሽ እንደው ተቃውሞ ካሳዩ ውጡንላቸዋለን ትወጣላችሁ ተባልን። ገባን። እኔ የነበርኩኝ ሀገር አያዝኩት። ግርማዊ ንጉሠ ነገሥትም ሲናገሩ የቀዳኋቸው እኔ ነኝ። ለሀገር ምስራታቸውን እና ለኢትዮጵያ ከተናገሩ በኋላ ለኢትዮጵያ ሕዝብ የሚጠቅም ከሆነ ደግ ይላሉ። ልክ ይህንን እንደተናገሩ ጓደበላሌሳ ወደ ለእርሶ ለደህንነት የሚጠበቅበት ቦታ እንወስዶታለን ነብሎች ሚጠይቋቸው፣ ወዴት ሲሉ እኛን ውጡ ይሉናል። ከዛ እኛ ወጣን። ጋሽ መሀመድ፣ እናንተን ማስወጣት ለምን አስፈለገ ወዴት ብለው በመጠየቃቸው ምክንያት አላንገራገሩም። እርግጥ ያላንገራገሩ ይመስላል። ውጡ የተባለው የእነሱን ሀሳብ ባላውቅም ጥያቄ ሲገባ ከእሽታ ነገቲቭ ወይም ደግሞ አሉታዊ ስለሆነ ይመስለኛል። ፍቅረ ሥላሴ ወግ ደረስ እኛና አብዮቱ በሚለው መጽሐፋቸው እንደገለጹት ንጉሠ ነገሥቱ ለአንድ ስነ ስርዓት የሚለብሱትን ሙሉ ልብስ ለብሰው፣ ከረባት አድርገው፣ ካባ ደርበው፣ ጸጉራቸው በደንብ ተበጥሮ፣ በንጉሳዊ ግርማ ሞገስ በጥንቃቄ እርምጃ እየተራመዱ ከቤተ መንግስቱ በረንዳ ቆም አሉ። ዋ ቀንን አያውቁ የነበራቸው ቁጣ ከዚህ በፊት የነበራቸውን ግርማ ሞገስ ወስዶባቸዋል። ጠዋት ላይ ፍንትው ብላ የወጣችው የመስከረም ረፋድ ፀሐይ በቤተ መንግስቱ ዙሪያ በተተከሉ ዛፎች መሃል ተሰርቃ እየገባች አይታቸው ትመለሳለች። ጃንሆይ በሀሳብ ሰኔ ሰላሳ ቀን ሺህ ዘጠኝ መቶ ሃያ ስምንት ዓመተ ምሕረት ሊግ ኦፍ ኔሽን የተባበሩት መንግስታት ጉባኤ ላይ ያደረጉትን ንግግር ያስታወሱ ይመስላል። በዚያ የፋሺስት ኢጣሊያ የግፍ ወረራ ወቅት ለዓለም መንግስታት ሲያስረዱ የነበረው ተቃውሞ፣ ሁጨትና ጩኸት ትዝ ሳይላቸው አልቀረም። ታሪክና እግዚአብሔር ፍርዳቸውን ይሰጣሉ ሲሉ መናገራቸውን ያስታወሱ ይመስላል። ጃንሆይ እንደገና በሀሳብ በዚሁ የጠላት ወረራ ወቅት ከወዳጃቸው ከዩጎዝላቪያው ፕሬዚደንት ቲቶ ጋር የሄዱ ይመስላል። በፕሬዚደንት ቲቶ ሾፌርነት ሁለቱ ብቻ ረጅሙን የባህር ላይ ጉዞ ሲጓዙ የተጫወቱትን ሚስጥር ያስታወሱም ይመስላል። አሜሪካንን የጎበኙ የመጀመሪያው ጥቁር አፍሪካዊ መሪ እንደ መሆናቸው ከፕሬዚደንት ኬኔዲ ጋር ከዋይት ሀውስ ቤተ መንግስት በግልጽ አውቶሞቢል የወጡ ሳይመስላቸው አይቀርም። እንደገና ቤተ መንግስቱ በረንዳ ላይ አሁንም እንዳሉ ፊት ለፊት ያለውን ጎዳና እዩና የእንግሊዟ ንግስት ኤልሳቤጥ የፈረንሳው ፕሬዚደንት ፖምፒዱ ኢትዮጵያን ሲጎበኙ ያለፉበትን ጎዳና፣ ብዙ የደከሙለትን የአፍሪካ አንድነት ድርጅትን ጽሕፈት ቤት እንዲሁም ደግሞ በግል ገንዘባቸው አሰርተውበታል የሚባለውን የእስጢፋኖስ ቤተ ክርስቲያንን አይተው መለስ ሲሉ ጥቅምት ሀያ ሶስት ቀን በየዓመቱ የንግስና በዓላቸውን ሲያከብሩ ከቅዱስ ጊዮርጊስ ቤተ ክርስቲያን ፓርላማ ድረስ ሲመጡበት የነበረውን ሰረገላ በፈረስ ታጅበው ያ እንደሚቀርብላቸው አይነት ያሰቡ ይመስላል። ከስልጣን ሲወርዱ እነዚያ ሽንጠረጃጅም ባለ ሶስት በር መርሴዲሶች መጥተው ወደሚወስዱኝ ቦታ ይወስዱኛል ብለው ሳስቡ አልቀረም። ቀና ሲሉ አጠገባቸው መታ የቆመችው ተሽከርካሪ የሾፌራቸው የጄኔራል ሉሉ ቮልስቫገን ነች። ጃን ሆይ ይህቺ ደግሞ ምን አይነት አሻንጉሊት ነች? ሳይሉ አይቀሩም። ግርማዊ ሆይ እንሂድ ብሎ እንደገና ወታደሩ ጠየቃቸው። ወዴት ነው የምንሄደው? አሉ ለእርስዎ ጥንቃቄ ሲባል ወደ ተዘጋጀ ቦታ አለዋቸው። ጃን ሆይ ተፍ ተፍ እያሉ ወደ መኪናዋ ገቡ። ከዛ በኋላ በዳንኤል አስፋው ሾፌርነት ግርማዊ ንጉሰ ነገስት ከብሔራዊው ቤተ መንግስታቸው በዚያች ቮልስቫገን መኪና ወጡ። ሲወጡ ግራና ቀኝ ተሰልፎ የነበረው ህዝብ ሌባ ሌባ ይላል። ምንድን ነው የሚለው ህዝቡ አሉ። ጃን ሆይ ሾፌሩን ሻለቃ ዳንኤል አስፋውን ሌባ ሌባ ነው የሚለው አላቸው። ምን ያርግ ንጉሰ ነገስቱን በጠራራ ጸሐይ ሰርቃችሁ ይዛችሁበት ስትሄዱ አሉ ይባላል። ሞአ አንበሳ ዘምነ ገደ ይሁዳ ቀዳማዊ ኃይለ ሥላሴ ስዩም እግዚአብሔር ንጉሠ ነገሥት ዘኢትዮጵያ ወይቤ ተፈጸመ ኩሉ ታስከፋ ሲለዩ

አድማጮች፣ ዝግጅታችን እስከ አራት ሰዓት ድረስ ይቀጥላል። አብራችሁን ቆዩ። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። ፕሬዚደንት ባራክ ኦባማ ባለፈው ሳምንት እንዳሉት የምዕራብ አፍሪካ ሕዝቦች እጅግ አስቸጋሪውን የኢቦላ በሽታ ሲዋጉ ዩናይትድ ስቴትስ በምልአትና በቁርጠኝነት አብራቸው የቆመች መሆኗን ማወቅ አለባቸው ብሎ ይጀምራል። የዛሬው ርዕሰ አንቀጽ ይቀጥልና ኢቦላን ለማቆምና ሕይወቶችን ከመጥፋት ለማትረፍ ዩናይትድ ስቴትስና በመላው ዓለም ያሉ አጋሮቿ ከአፍሪካ መንግሥታት፣ ሆስፒታሎችና በተለይ ደግሞ ኢቦላን በጀግንነት እየተጋፈጡ ካሉት የጤና ሠራተኞችና ዜጎች ጋር እየሠሩ መሆኑን ይናገራል። ኢቦላን ማቆም ከፈለጋችሁ ጭብጦችና እውነታዎቹን እወቁ። ኢቦላ በአየር አይጓዝም ወይም አይተላለፍም። ኢቦላ ወትሮ በምናደርገው ግንኙነት ወይም መነካካት አይተላለፍም። ኢቦላ የሚተላለፍበት ዋነኛውና በስፋት የሚታወቀው መንገድ የሕመሙን ምልክት ከሚያሳይ ወይም በኢቦላ ምክንያት ከሞተ ሰው የሚወጡ እንደ ላብ፣ ምራቅ፣ ደም የመሳሰሉ ፈሳሾችን ለመከላከያ በተዘጋጁ መሸፈኛዎች ባልተከለሉ እጆች በመንካት ወይም ለእነርሱ በግልጽ በመጋለጥ ነው። ኢቦላ በአብዛኛው ጊዜ ሲተላለፍ የሚታየው በኢቦላ ምክንያት የሞተ ሰው አስከሬን ሲገነዝ፣ ለቀብር ሲዘጋጅ፣ ሲሸኝና ሲቀበር መከላከያ ባላጠለቁ እጆች በመነካካት ወይም በኢቦላ ከታመመ ሰው በሚወጡ ማንኛቸውም ዐይነት ፈሳሾች የተነካኩ ቁሳቁስን በመነካካት ነው ይላል። ይህ የዩናይትድ ስቴትስ መንግሥት ርዕስ አንቀጽ። ከባድ ትኩሳት ካጋጠመዎ ፈጥነው የሕክምና እርዳታ ይጠይቁ። ታመው ወዲያውኑ በሕክምና ተቋማት ውስጥ ከታከሙት ግማሽ የሚሆኑት መልሰው አገግመዋል፣ ድነዋል። በኢቦላ የተያዘ ሰው ቢሞት ቦ አስከሬኑን በተጋለጡ ወይም በአግባቡ ባልተሸፈኑ እጆችዎ ፈጽመው አይንኩ። በመሠረቱ እኮ ራስዎንም በአካባቢዎ ያሉ ሌሎች ሰዎችንም ለጉዳት ሳያጋልጡ ባህልዎንና ልማዶችዎን ጠብቀው መቀጠል ይችላሉ። ይህ ርዕሰ አንቀጽ ይቀጥልና እንዲህ ይላል ዩናይትድ ስቴትስ የጤና ጥበቃ ሰራተኞችን ከጉዳት ለመከላከል የሚውሉ የእጅ ጓንቶችን፣ ምግብ፣ ክሎሪን ማጠቢያና ማጽጃዎችን፣ የቤተ ሙከራና የምርመራ ክፍሎች መሣሪያና ድጋፍ፣ እንዲሁም ሌሎችም አስፈላጊ ግብዓቶች በማቅረብ የአስር ሚሊዮኖች ዶላር ወጪ ያደርጋለች። የዩናይትድ ስቴትስ ዓለም አቀፍ ልማት ኤጀንሲ ብዙ አልጋዎች ያሏቸውን ተጨማሪ ክሊኒኮችን ለመገንባት በባለሙያዎችና አስፈላጊ ሰራተኞች ለመሙላት መሳሪያዎች ለማቅረብ ተጨማሪ 75 ሚሊዮን ዶላር ያወጣል። ይህ ገንዘብ ዩናይትድ ስቴትስ ካለፈው መጋቢት ጀምሮ ካወጣችው 21 ሚሊዮን ዶላር ሌላ የሚመደብ ነው። ሌሎች አስፈላጊ የሆኑ የባለሙያዎች የሥልጠናና አቅርቦቶች መዋጮዎችን የዩናይትድ ስቴትስ የበሽታዎች መከላከያና መቆጣጠሪያ ማዕከላት የውጭ ጉዳይ የመከላከያ፣ የጤናና የሰብአዊ አገልግሎቶች ሚኒስቴር መሥሪያ ቤቶቿ መስጠታቸውን ይቀጥላሉ። ርዕሰ አንቀጹ በማጠቃለያው እንዲህ ይላል፣ የምዕራብ አፍሪቃ ህዝቦች ብቻቸውን እንዳልሆኑ ሊያውቁ ይገባል። አብረን የታመሙ ሰዎችን ከሙሉ ክብራቸው ጋር እናክማለን፣ እንንከባከባቸዋለን። አብረን ሕይወቶችን ከጥፋት እያዳንን ነው ሌሎችንም እያዳንን እንቀጥላለን። ሀገሮቻችን በተባበረ ጥረት የህብረተሰብ ጤናን ለማሻሻልና እንዲህ ዐይነት ወረርሽኞች ደግመው እንዳይከሰቱ ለማድረግ ብዙ መሥራት እንችላለን። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። ቀደም ሲል በፕሮግራሙ መግቢያ ላይ በአይሲስ ላይ የሙያ ትንታኔ ይሰጣል ብለን ነበረ። ያ እንደደረሰ ነው ፕሮዲሰሩ ንጉሱ የሚነግረን፣ በቀጥታ ወደዛ እናልፋለን። አድማጮች፣ ወቅታዊ አነጋጋሪ ጉዳይ ነው ርዕሳችን። ፕሮፌሰር አህመድ እርስዎ በዚህ በዩናይት ስቴትስ ነው የሚኖሩትና ዩናይት ስቴትሱ ፕሬዚዳንት ባራክ ኦባማ ያደረጉትን ንግግር መነሻ እናደርግ በአማርኛ ግርድፍ ትርጉሙ ራሱን እስላማዊ ግዛቶች በማለት የሚጠራው ቡድን በኢራቅና በሶሪያ ውስጥ በስፋት ይንቀሳቀሳል። ከተለያዩ አካባቢዎች ደጋፊዎችን እየሳበ ለዓላማው ማሳኪያ እንቅስቃሴዎችን እያደረገ ነው። ፕሮፌሰር አህመድ እርሶ በዚህ በዩናይት ስቴትስ ነው የሚኖሩትና ዩናይት ስቴትሱ ፕሬዚዳንት ባራክ ኦባማ ያደረጉትን ንግግር መነሻ እናድርግ። ራሱን እስላማዊ ግዛቶች በማለት የሚጠራው ቡድን የሚያደርሳቸው ጉዳቶች፣ እንቅስቃሴውን በራሱ እንዴት ይገመግሙታል? አመሰግናለሁ ወንድሜ አሉላ ይህንን ጥያቄ ስላነሳብኝ አንደኛ ትንሽ ማንኛውም ሙስሊም በአራት ክፍለ ሱኒዎች በአራት ተከፋፍለው በሻፊይ በሁን በአራቱ ተከፋፍለው እርስ በራሳቸው ሊለያዩ ይችላሉ። ነገር ግን ልዩነት የላቸውም። ልዩነታቸው እስላማዊ ነው። አሁን አንዱ ተነስቶ አንዱ ፈሊጥ አንዱ ወገን ወስዶ እኔ ደግሞ ይሄ ነው እስልምና ትክክለኛ ብሎ ከያዘ የሌሎችን መብት እንደነፈገ ነው የሚቆጠረው። ኦባማ ደግሞ የሚያስጠነቅቀው ይሄ እስልምና እስላማዊ አይደለም፣ ያም ማዕከላችን ሙስሊሞች አሉ። በዚያ ምክንያት ወደ ሽብርተኝነት እያፈረኝ ህዝቡን እንዳናወናብት እነዚያም ደግሞ ለማወናበድ የተነሱ ናቸው ብሎ ነው። ይሄን የእሱ አስተያየት በጠቅላላ አሁን ያለንበት ሁኔታ ረዥም ታሪክ ያለው ነው። አንደኛ የሶሪያ ኢራክና እንደዚሁም ለበናን ከዚህ በፊት አንድ ሀገር ነበር። ግን በቅኝት ጊዜ በቅኝ ገዢዎች በነበሩበት ጊዜ ሀገሪቷ በሶስት ተከፋፍለው ነበር። እንግሊዝ የሚያዛቸው ወይንም የሚቆጣጠራቸው እንደ ፓለስታይን እንደዚሁ ፈረንሳዮች እና በተለይም ኦቶማን ኤምፓየር የሚቆጣጠሯቸው ግዛቶች ነበሩ። ራክ አሁን ለምሳሌ የታወቀችው ከጆርዶን ጋራም ሆና ከሌላም ሆና አንድ አገር ነበሩ። አገዛዝም በዚያን ጊዜ እንደምታውቁት የሁሴን የሸሪፍ ሁሴን ልጆች ናቸው። አንዱ ኢራቅ፣ አንዱ ጆርደን ግን ሱሪያ ራሷ ለብቻዋን ወጣ፣ ለበነን ወጣ። ሁሉም በአራት ተከፋፍለው ነበር። አሁን ያለው ሌላሎ ከሲብ የሚባል አለ። ይሄ ማለት ጨረቃ ማለት ፈርታይል ወይም ድል የሚሰጥ ለብሱ ለአንድ የሚያደርጋቸው የዚህ ከዩፍራቲስ እና ታይገርስና ጨምሮ በዚያ ያለው አካባቢ አንድ ለመሆን ብዙ ምኞታቸው የቆየ ነው። አሁን ግን የተነሳው ጉዳይ ከሺ ሁለት መቶ ፋንድ የዚህ ሰፕተምበር አስራ አንድ ቀን በተነሳው ውዝግብ ምክንያት ወችም እስከዚያ ያደረሰው የኢራክን መወረር ነው። ወራር ደግሞም አሜሪካኖች ወራለች። እዚያ በገቡበት ጊዜ ትንሽ ችግር ተፈጥሮ ኢራኪዎች አንድ በመሆን ፈልታ ወደ ሺያ፣ ወደ ሱና፣ ወደ ኩርዱኑ ተብሎ ሀገሪቷ ተበጣጥሳለች። አሁን ደግሞ በአዲሱ በመጣው አሁን ደግሞ ሶሪያ ራሷ በሃይማኖትና በጎሳነት ወይንም በክፍለ ሀገርም ተቆራርታለች። አድማጮች ለቅምሻ የሚሆነውን የሰማችሁት፣ ሰዓታችን በመጠናቀቁ ሙሉ ውይይቱን ማቅረብ አልቻልንም። ራሱን እስላማዊ መንግስት በማለት የሰየመውን ቡድን አክራሪ ቡድን እንቅስቃሴና በእስልምና እምነት ላይ ያሳደራቸውን ተጽዕኖዎች በተመለከተ ሁለት ምሁራን ጋብዘናል። ፕሮፌሰር አህመድ ሞዬን በዚህ በዩናይት ስቴትስ የዋሽንግተኑ የሃዋርድ ዩኒቨርሲቲ የጤና ሳይንስ ትምህርት ለረጅም ዓመታት ያገለገሉና በዚሁ ዩኒቨርስቲ የኦቶማን አገዛዝ ትምህርት መምህርም ናቸው። ቀደም ብላቸው ሰማችኋቸው ዶክተር አብደላ ከድር አህመድም የሚገኙበት ሌላ ውይይት ማለት የዚህን ውይይት ሙሉ ክፍል በነገው ምሽት እናቀርባለን። በአሁኑ ግን እንግዶቼን አመሰግናለሁ ጊዜ ውስጥ Yo You You have yo እንደምናችሁ ባህር ዳር ማርቆስ ላይ ቆንጃ ምላ ያላች የበላይ ልጆች እንደምናችሁ፣ አሳይታና ዱፍቲ በአፋር ያላች ጓለ በአሉ ሰላም ደረሳች። የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ከ3 እስካሁን 4 ሰዓት በ22 እና በ25 ሜትር ባንድ ሲያሰማ የቆየውን ፕሮግራም እዚህ ላይ ፈጸመ። በአማርኛው ነገ ማታ ከአንድ ከ3 ቅዳሜ ነው። በመደበኛው ከሶስት እስከ አራት በምናቀርባቸው ፕሮግራሞች እንገናኛለን። በእኛ በኩል ሰላም ለናደሩ። በድጋሚ መልካም አዲስ ዓመት። የትግርኛ ፕሮግራም ይቀጥላል። ለናደሩ